ቻግኒ ከተማ ውስጥ ራንች በተሰኘ አካባቢ ሜዳ ላይ የሰፈሩ ተፈናቃዮች በረሃብ እየተሰቃየን ነው ይላሉ። በየጊዜው የሰብአዊ እርዳታ በተሽከርካሪዎች ተጭኖ ወደ አካባቢ ቢደርስም እርዳታውን የሚያከፋፍል አካል ግን የለም ብለዋል። በቅርብ የሚገኘው የአዊ ብሔረሰብ አስተዳደር ዞን አደጋ መከላከልና የምግብ ዋስትናና ልዩ ድጋፍ ማስተባበሪያ ጽሕፈት ቤት በበኩሉ እርዳታውን በወቅቱ የማከፋፈል ችግሩ የተፈጠረው መንግስት መዋቅር በሚሰጠው እርዳታ ሳይሆን በግለሰብ ደረጃ ተሰብስበ የሚመጣውን እርዳታ ለተሪዲዎቹ እኩል ማከፋፈል ባለመቻላችን ነው ብለዋል። በክልሉ ከ250 ሺህ በላይ ተፈናቃዮች እንደሚገኙና ሁሉም ግን እኩል እየተስተናገዱ ናቸው ሲላክሏል። አስቴር ምስጋናው የዚህንም ዝርዝር ይዛለች። ከቤኒሻንጉል ጉምዝ ክልል መተከል ዞን በየጊዜው በሚከሰት ማንነትም መሰረት ያደረገ ጥቃት የአካባቢው ዜጎችን ለእንግልት ደርጓል። በዚሁ ዞን ቻግኒ ከተማ አካባቢ ሀምሳ ሺህ የሚጠጋ ተፈናቃይ የሚገኝ ሲሆን ራንች በተሰኘ አካባቢ የሚገኙ ተፈናቃዮች ሰብዓዊ ድጋፍ ተጭኖ ቢመጣም የሚያከፋፍለን የለም ብለዋል። ስሜ አንሙት መለሰ እባላለሁ። ከጉባ ወረዳ ነው፣ ከክልል ስድስት ማለት ነው፣ ከመተከል ዞን አልሆናል ወር እኔ ከመጣው ወር ከሳምንት እየሆነ እዚህ ቻግኝ ዚ ከገባው ማለት ነው። እና እርዳታ አላገኛችሁም? እስከ ዛሬ አንዲት ነገር አንዲት ነገር እርዳታ የምትባል አይተንም አናውቅም። አንዲት ነገር ይመጥ መጣ ይባላል። ለሴቶች አምስት አምስት ኪሎ የምትመጣለች። ዝም ብሎ ይመዘግቡና ይወስድና ለእነሱ ሰጠን። እንደዚህ ምናምን ላሉ ግማሾች መልሶ የሰዳቸዋል። ሀብታም ያም በጎ አድራጎት የሚመጣ ሀብታም አለ ያለ፣ ያም በእሱ ነው የሚሰጡት እንጂ ከመንግስት እስከ ዛሬ ድረስ አንዲት ነገር ያየነው ነገር የለም። አንዲት ነገር ቦታ መጣ፣ በልብስ መጣ ይሉናል። አንዲት ነገር እስከዛሬ ድረስ አንዲት ነገር አንዲት ነገር ያየነው ነገር የለም። ህዝቡ ህጻናት በሙሉ እያለቀሰ ነው ያለ፣ ሁሌ እያለቀሰ ነው ያለነ አንድም ነገር ለእኛ ግን አሁን ያገኘነ ነገር የለም። ግማሽ ያገኘም፣ ግማሽ አያገኝም። በቂ አይደለም እንጂ መምጣቱ ይመጣል ማለት እኮ ነው መምጣቱ የመጣውን ነገር ቢኖርም ራሱ አንድም ነገር የሰጡን ነገር የለም። ስሙ ግን እየተሰጠ ነው ብለው ራሱ እዚህ ለሚዲያ ላይ ራሱ እያቀረቡ ነው ወር ነገር ራሱ ያቀረቡልን ነገር ምንም የለም። ራሱ ተሰቃይተና ያለን እርዳታ የሚባል ነገር መጥቷል የተባለ በባለፈውም ላቃቸው አያሌው አምጥቶ አንድ ነጥብ ሚሊዮን እርዳታ አቅርበን ታስረክበናቸዋለ አሉ። ምንም ለሕብረተሰቡ የደረሰ ነገር የጉዳዩን ይመለከተዋል የተባለው የአዊ ብሔረሰብ አስተዳደር ዞን አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች አስተባባሪ አቶ ደርበው በላይ የምግብ እርዳታ እየተከፋፈለ ነው። ችግሩ የተፈጠረው በመንግስት መዋቅር ውስጥ በሚሰጠው ሳይሆን በግለሰብ ደረጃ ተሰብስቦ የሚመጣውን እርዳታ ግለሰቦቹ እኩል ማከፋፈል ባለመቻላቸው ነው ብለዋል። አልተሰጠንም የሚሉት የመንግስትን ድጋፍ ሳይሆን እነዚህ በበጎ አድራጎት የሚመጡ ሰዎች አሉ። በግለሰብ ደረጃ በበጎ አድራጎት ድርጅቶች የሚመጣ ድጋፍ አለ። አንዳንዴ ያ ድጋፍ በመንግስት መዋቅር በምግብ ዋስትና ገቢ ሆኖ በመንግስት ስርጭቱ መፈጸም ሲገባው ወደ ካምፕ ውስጥ እየገቡ እናሰራጫለን የሚሉ ሰዎች አሉ። ግለሰቦች እኛ ካላሰራጨ ነው በመንግስት ማለፍ የለበት የሚሉ ስላሉ ያንን ለማሰራጨት ሲገቡ የተወሰነ ቁጥር ያለው ነው ዱቄትም ቢሆን ሌላም ነገር ቢሆን ሳቁስ ቢሆን ውስን ይዘው ስለሚገቡ ካምፕ ውስጥ ያለው ሰው ደግሞ ቁጥሩ በጣም በርካታ ስለሆነ ኢሃ ስለማይደርስላቸው እንደ እድላቸው ሆኖ ጉልበት ያላቸው እንደዚህ ተቃምተው የሚወስዱ አሉ። አንዳንዴ ችግር እየተፈጠረብን ነው። ይሄን እኛም የክልሉ አመልክተናል። ይሄን ጉዳይ ከዚህ በኋላ አሁን ከሁለት ቀን ከሶስት ቀን ወደዚህ እንዲህ አይነት ስርጭቶችን ከመንግስቶች ባለ መንገድ እንዳይሰራጭ ከልክለናል። አሁን ላይ ሰላሳ ኩንታንም አርባ ኩንታንም ይዞ ቢመጣ ኃይል ካለ በእኛ በኩል እንዲያልፍና ለእኛ ገቢ አድርጎ እኛ በያዝ ነው ቅደም ተከተል መሰረት ከስድስት ወረዳ የመጡ ናቸው ተፈናቃዮቻችን። አንድ ወረዳ አንድ ቀን እናስተናግዳለን፣ በነጋታው ሌላ ወረዳ እናስተናግዳለን። የመጡ የመጡትን በዚህ መንገድ እኛ በያዝ ነው ቅደም ተከተል መሰረት ለማሰራጨት ነው እየሞከር ነው ያለን፣ እና እዛ ላይ ሁለቴም ሶስቴም ያገኘ ሰው ሊኖር ይችላል፣ አንዴም ያላገኘ ሊኖር ይችላል። እነዚህ ዜጎች ይዞ የመጡትን በበጎ አድራጎት ይዞ የሚመጡትን ድጋፍ ማለት ነው እና ይህን ባላንስ ለማድረግ እና በፍታዊነት እንዲደርሳቸው ለማድረግ በመንግስት እንዲያልፍ ነው አሁን እየሰራ ያለን። የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ፕሮግራም እና ልዩ ድጋፍ የሚሹ አካባቢዎች ኮሚሽነር ዘላለም ልጃለም በበኩላቸው ሁሉንም እኩል እያስተናገዱ እንደሆነ ተናግረዋል። ሰዎችን ሁለት መቶ ሀምሳ ስምንት ሺ ተፈናቃይ በወር አርባ ስድስት ሺ ፖንታ እህል ያስፈልጋል። ይህን ከፌደራልም ከረድኤት ድርጅቶችም ከክልሉም እያደረግን ነው። እየሰጠ ያለ ሲሲ አቋቁመን ጤና ውሃ እኛ በጋራ ሆነን እየሰራን ነው። የጤና እንኳን የግሲል መድኃኒት የሚወስዱ የኤችአይቪ መድኃኒት የሚወስዱ ክሊኒክ ሁሉ እዛው አቋቁመን በግለሰብ ደረጃ እየተሰበሰበ ያለው የእርዳታ ቁሳቁስ ግለሰቦቹ እኩል ማከፋፈል ባለመቻላቸው ቅሬታ እየተነሳ ስለሆነ ሁሉም በኮሚሽኑ በኩል እንዲያልፍ ጥሪ አስተላልፈዋል። ኮሚሽነሩ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።